irratti raawwata qophii boriitiin walitti deebina nagaatti bula. ይህ የአሜሪካ ድምፅ ራዲዮ ነው በ19ጠኝና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 27 2013 ዓ ም ስርጭታችን ጀመረ። በቤንሻንጉል ጉምዝ ክልል ካማሽ ዞን በሎ ጅጋንፎይ ወረዳ ነሐሴ 24 ና 25 ታጣቂዎች በፈጸሙት ጥቃት ከ50 ሴቶች በላይ መገደላቸውን ፖሊስ አስታወቀ። አሁን ትላንት ወዲያና ስ ትላንትና በጣም በሚያሳዝን ሁኔታ ሰው ጉዳይ አለበት ምናምን እየተባለ ሴቶችን ለይተው ሀምሳ በላይ ሴቶች እና የተወሰዱ ወንዶች አሉበት። ረሽኗል። የጉኑዝን ማህበረሰብ ማለት ነው። የክልሉ ፖሊስ ምክትል ኮሚሽነር ምስጋናው እንጂ ፈታ ናቸው። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆ ናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ገለጹ። ዘገባ አለን። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም አት ቪኦኤ አምሃሪክ ደግሞ በፌስቡክ ገጻችን በቀጥታ ስርጭታችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94 ነጥብ 3 ላይ እንደመጣለን። አሁን የዕለቱን አብይ ዋና ዋና ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ። መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆ ናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ብለኔ ስዩም ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ትናንት ሲናገሩ ወደ ትግራይ እርዳታ ለማድረስ ብቸኛ የሆነው የአፋር መስመር ተደራሽ እንዳልሆነ ገልጸዋል። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሀት ጠብ አጫሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ግን የተደራሽነት ችግር ጥያቄ መቅረብ ያለበትም ለዚሁ ቡድን ነው የሚል ምላሽ ሰጥተዋል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የተመለከተ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ትናንት ረቡዕ በዋና ጸሐፊው ጽህፈት ቤት ተገናኝተው ተወያይተዋል። ሁለቱ ባለስልጣናት የተገናኙት እየተበላሸ መጥቷል ባሉት የኢትዮጵያ ሁኔታ ላይ ለመነጋገር መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በትዊተር ገጹ ባሰፈረው ቃል አሳውቋል። የንግግራቸው አጀንዳም በድርድር ላይ የተመሰረተ ተኩስ አቁም መድረስን አጣዳፊነትና እርዳታ ለሚያስፈልጋቸው ሁሉ ባልተገደበ ሁኔታ እንዲደርስ ማድረግ አስፈላጊ መሆኑ ላይ እንደነበረ አመልክቷል። በሌላ ዜና ባለፈው ሰኔ 26 ፈርሶ የነበረው የተከዜ ድልድይ ተጠግኖ ዛሬ አገልግሎት መስጠት መጀመሩን መቀሌ የሚገኘው ሪፖርተራችን ሙሉጌታ አጽብሃ ዘግቧል። ድልድዩ የተጠገነው በኤፈርት ተቋማትና በሕዝቡ ትግግዝ መሆኑን የክልሉ የኮንስትራክሽንና የትራንስፖርት ቢሮ ኃላፊ ናቸው የተባሉት ወይዘሮ አልማዝ ገብረ ጻድቅ መናገራቸውን ዘገባው ጠቁመዋል። ፌዴራሉ መንግስት የትግራይ ክልላዊ መንግስት መታገዱንና ስልጣኑ የጊዜያዊ አስተዳደሩ መሆኑን ማስታወቁ የሚታወስ ነው። የድልድዩ መጠገን በክልሉ ውስጥ እጅግ አስፈላጊ የሆነውን እርዳታ ለማድረስ እገዛ ያደርጋል ቢባልም አሁን ግን አገልግሎት እየሰጠ ያለው ለሰው መደበኛ እንቅስቃሴና ለጸጥታ አካላት ዝውውር ነው ብለዋል ወይዘሮ አልማዝ። ለድልድዩ መፍረስ ፌዴራሉ መንግስት በሽብርተኝነት የፈረጀው ህወሀትና መንግስቱ ሲወነጃጀሉ ተሰምተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። The United States, New York, Na, New Jersey, Newark, York, Kababi. በጎርፍ አደጋ ቢያንስ የስምንት ሰው ሕይወት መጥፋቱ ታወቀ። ሪቻርድ ግሪን እና ጄፍ ከስተር ያጠናቀሩትን ዘገባ ጽዮን ግርማ ታቀርባለች። ወደ አነስተኛ የሐሩር አውራጃ ማዕበልነት መዳከሙ የተነገረው ሀሪኬን አይዳ የሚል መጠሪያ የተሰጠው የውቅያኖስ ማዕበል በምስራቃዊዎቹ የዩናይትድ ስቴትስ አካባቢዎች እያደረሰ ባለው የከበደ ዶፍ ዝናብ ምክንያት ግዙፏ ኒውዮርክ ከተማ ውስጥ ለመጀመሪያ ጊዜ የጎርፍ ማስጠንቀቂያ አዋጅ ወጥቷል። በተመሳሳይ ሁኔታም በአጎራባቿ የኒውጀርሲዋ ኒው አርክ ከተማ ላይም አዋጁ ተደንግጓል። በታዋቂው የኒውዮርክ ከተማ ማዕከላዊ ፓርክ ወይም ሴንትራል ፓርክ ላይ ትላንት በአንድ ሰዓት ውስጥ ስምንት ሴንቲሜትር ውሃ ተመዝግቧል። አብዛኞቹ የከተማዪቱ መንገዶች በአጭር ጊዜ ውስጥ ወደ ጅረትነት በመቀየራቸው የግል ተሽከርካሪዎችና የሕዝብ ማመላለሻ አውቶቡሶች በጎርፉ ተውጠዋል። የከተማዪቱ የሕዝብ ማመላለሻ አስተዳደርም ከአንድ በስተቀር ሁሉንም የምድር ለምድር የባቡር መስመሮች ዘግቷል። ግዙፉ የኒው አርክ ዓለም አቀፍ አውሮፕላን ጣቢያም በተመዘገበው ስምንት ሴንቲሜትር መጥለቅለቅ ምክንያት የበረራ አገልግሎት እንዲቋረጥ የተደረገ ሲሆን የበረራ መቆጣጠሪያ ማማው ላይ የነበሩ ሰራ ችም በከባድ አውሎ ነፋስ ማስጠንቀቂያ ምክንያት እንዲወጡ ተደርገዋል። የኒው ጀርሲና የኒውዮርክ ግዛቶች ገዢዎች እና የኒውዮርክ ከተማ ከንቲባ በሙሉ አካባቢዎቻቸው ላይ የአስቸኳይ ጊዜ ሁኔታ አውጀዋል። በአጎራባቾቹ ፔንሰልቬኒያና ለዋሽንግተን ዲሲ ተዋሳኝ በሆነችው ሜሪላንድና ዴላዌር ግዛቶችም በከበደው ዝናብና በአውሎ ነፋስ በህይወትና በንብረት እንዲሁም በአገልግሎቶች ላይ ጉዳት መድረሱ ተዘግቧል። ሜሪላንድ ውስጥ በደረሰው መጥለቅለቅ አንድ ሰው መሞቷና ሌላ ሰው የደረሰበት እስካሁን እንደማይታወቅ የተገለጸ ሲሆን በምስራቃዊዎቹ አካባቢዎች ቢያንስ ስምንት ሰው መሞቱ ታውቋል። የደቡባዊቱን ሉዚያና ደቡብ ምስራቅ አካባቢዎች የመታቸውና ከፍተኛ ጉዳት ያደረሰችው ሃሪኬን አይዳ በነበራት በሰዓት የ240 ኪሎ ሜትር ፍጥነት የዩናይትድ ስቴትስን ዋና ምድር ከመቱ በብርታታ ቸው ከገነኑ የውቅያኖስ ማዕበሎች አንዱ ሆኗል። ጽዮንን ለዘገባው አመሰግናለሁ። በቀጣዩ አጭር ዘገባም ዩናይትድ ስቴትስ እንቆያለን። አብዛኛውን የጽንስ ማቋረጥ አገልግሎት የሚከለክለው የቴክሳስ ሕግ እንዲታገድ የሚጠይቀው አቤቱታ በዩናይትድ ስቴትስ ጠቅላይ ፍርድ ቤት ውድቅ ተደረገ። ሕጉ በዩናይትድ ስቴትስ ሁለተኛ ግዙፍ ግዛት እንደሆነች በሚነገረው በቴክሳስ ጽንስን በማቋረጥ ጉዳይ ላይ የሴቶችን የመወሰን መብት በብዙ የሚቀንስ እንደሆነ ተነግሯል። ጄሲካ ግሬኮ ያጠናጠረችውን ዘገባ ኤደን ገረመው ታቀርበዋለች። ትላንት ረቡ ተግባራዊ መደረግ የጀመረውን ጽንስን ማቋረጥን የሚከለክለውን የቴክሳስ ግዛት ህግ ለማስቆም ከአገልግሎት ሰጮችና ከሌሎችም የቀረቡለትን የግባኝ አቤቱታ ጠቅላይ ፍርድ ቤቱ ውድቅ ያደረገው አራት ለአምስት በሆነ ድምጽ ነው ይሁን እንጂ ከህጉ ጋር የተያያዙ ሌሎችም ክሶችና አቤቱታዎች ገና ውሳኔ ያልተሰጣቸው በመሆኑ ይህ የዛሬው የፍርድ ቤት ውሳኔ የግዛቲቱ ህግ ጸንቶ ስለመቆሙ ማረጋገጫ እንደማይሰጥ ዳኞቹ ተናግረዋል። ሪፐብሊካኑ የቴክሳስ ሀገረገዥ ግሬግ አቦት ባለፈው ግንቦት የፈረሙበትና ያጸደቁት ይሄው ህግ ጽንስ የልብ ትርታ እንዳለው ሐኪሞች ካረጋገጡበት ጊዜ ጀምሮ ማቋረጥ እንደማይቻል የሚደነግግ ነው። ያ ጊዜ ደግሞ ብዙዎቹ ሴቶች መጸነሳቸውን እንኳን ላያውቁ የሚችሉበት ወደ ስድስት ሳምንታት የሚሆን ጊዜ በመሆኑ ብዙዎችን ሲያነጋግርና ሲያነታርክ ቆይቷል። አዲሱ አዲሱ የቴክሳስ ህግ ሮቪ ዌድ ተብሎ የሚታወቀውን የዛሬ አርባ ስምንት አመት በአውሮፓውያን ዘመን አቆጣጠር በሺ ዘጠኝ መቶ ሰባ ሶስት አመተ ምህረት በጠቅላይ ፍርድ ቤቱ የተላለፈውን ጽንስን የማቋረጥ መብት ውሳኔን ለመገዳደር ከወጡ ህግጋት እጅግ የጠበቀው እንደሆነ የሚነገር ሲሆን ሪፐብሊካኑ የያዙት በመላ ሀገሪቱ ጽንስን ማቋረጥ እንዲከለከል የሚያደርጉት ጥረት አካል መሆኑም ይታወቃል። ቢያንስ አስራ ሁለት የሚሆኑ ግዛቶች በጽንስ መጀመሪያ አካባቢ ማቋረጥን የሚከለክሉ ህግጋትን ቢያወጡም ሁሉም በጠቅላይ ፍርድ ቤቱ እየታገዱ ተግባራዊ ሳይደረጉ ቆይቷል። የጠቅላይ ፍርድ ቤቱ ዋና ዳኛ ጃን ሮበርትስ የቴክሳሱ ህግ ውድቅ እንዲደረግ ድምጽ ከሰጡት ከሌሎቹ ሶስት ለዘብተኛ ከሚባሉ ዳኞች ጋር ወግነዋል። ምንም እንኳን የይታገድልን አቤቱታው በአብላጫው ዳኞች ውድቅ ቢደረግም ዋናው ዳኛ እንዳሉት ውሳኔው በጉዳዩ ላይ የቴክሳሱን ህግ ህገ መንግስታዊነት የሚያረጋግጥ ተደርጎ ሊወሰድ እንደማይችል በአጽንኦት አስታውቋል። በጀሲካ ግሬግ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው አመሰግናለሁ። የዩናይትድ ስቴትስን የአፍጋኒስታን የመጨረሻዎቹ ቀናትና ከ124000 በላይ ሲቪሎች በጥድፊያ የወጡበትን አኳኋን ከፍተኛ የአሜሪካ ባለስልጣናት ፕሬዚደንት ጆ ባይደን ልዩ ስኬት ካሉት እጅግ በተለየ መንገድ እንዳስቀመጡት ተገለጸ። በ18 ቀናት ውስጥ የተከናወነውን የማስወጣት ሂደት በዩናይትድ ስቴትስ ታሪክ እጅግ ግዙፉና ጀግንነት የተመላበት ሲሉ ባለስልጣናቱ ገልጸውታል። ያም ቢሆን አብዛኞቹ ልዩ መቀበያው ቪዛ የሚጠይቀውን መስፈርት ያሟሉ አፍጋናውያን ሳይወጡ መቅረታቸው ያሳዝነናል፣ ያስቆጣናል፣ ይጸጽተናል ማለታቸው ተጠቅሷል። በልዩ ቪዛው ተጠቅመው ከታሊባን አገዛዝ እናመልጣለን ብለው ተስፋ አድርገው የነበሩ አብዛኞቹ የአፍጋኒስታን ዜጎች እንዳልወጡ ባለስልጣናቱ አምነዋል። ይህ በዚህ እንዳለ የአውሮፓ ሕብረት አባል ሀገሮች የመከላከያ ሚኒስትሮች ታሊባን አፍጋኒስታንን መቆጣጠሩን ተከትሎ ወደፊት የሚከሰቱ ቀውሶችን እንዴት ምላሽ መስጠት እንደሚሻል ውይይት አድርገዋል። ፈጥኖ ደራሽ ኃይል ማቋቋም ይሻል እንደሆነም ተነጋግረዋል ተብሏል። ከተለያዩ የአፍሪካ አካባቢዎች ባገኘናቸው ዜናዎች እናጠቃልላለን። ናይጄሪያ ሰሜን ምዕራብ ግዛት ውስጥ ታጣቂዎች ሰባ ሶስት የሁለተኛ ደረጃ ተማሪዎችን እንደጠለፉ ተገለጸ። በአካባቢው የታጠቁ ቡድኖች ትምህርት ቤቶችን እየወረሩ ተማሪዎችን በመጥለፍ ማስለቀቂያ መጠየቅ የሚደጋግመው ሲሆን በዚህ የአውሮፓ ዓመት ብቻ አንድ ሺህ የሚሆኑ ተማሪዎች ተጠልፈው እንደነበረና ነገር ግን አብዛኞቹ እንደተለቀቁ የአዣንስ ፍራንስ ፕሬስ ዘገባ አመልክቷል። በምስራቅ ዲሞክራሲያዊት ኮንጎ ሪፐብሊክ ደግሞ ተጠርጣሪ ጽንፈኛ እስላማዊ ታጣቂዎች አራት ሲቪሎችን መግደላቸውና ብዛት ያላቸውን ማገታቸውን የሀገሪቱ መንግስት አስታውቋል። ታጣቂዎቹ በአጀብ ይጓዙ የነበሩ ተሽከርካሪዎች ላይ የደፈጣ ጥቃት ከፍተው መኪናዎቹን በእሳት እንዳጋዩ ነው የተገለጸው። የጦር ሰራዊቱ ሀምሳ የሚሆኑትን ታጋቾች እንዳስለቀቀ የተናገሩት የኮንጎ መንግስት ቃል አቀባይ የተባበሩት ዲሞክራሲያዊ ኃይሎች የተባለው የዩጋንዳ አክራሪ ቡድን ያገታቸውን የተቀሩትን ለማስለቀቅ ዘመቻ መከፈቱንም አመልክተዋል። የኮንጎ መንግስት በኢቱሪ እና ኪቡ ክፍለ ግዛቶች ካለፈው ግንቦት አንስቶ ወታደራዊ አዋጅ የደነገገ ቢሆንም ሀገሪቱን ከሩዋንዳ እና ከዩጋንዳ ጋር በሚያዋስኑት ድንበሮች ላይ የታጠቁ ቡድኖች ጥቃት አሁንም እንደቀጠለ መሆኑ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 27 2013 ዓ ም ዝግጅታችንን ነው የተከታተላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በአማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። በቤንሻንጉል ጉሙዝ ክልል ካማሽ ዞን በሎጅ ጋንፎይ ወረዳ ነሐሴ 24ና 25 2013 ዓ.ም ታጣቂዎች በፈጸሙት ጥቃት ከ50 በላይ ሴቶች መግደላቸውን የክልሉ ፖሊስ አስታወቀ። ጉህድን የተባሉ ታጣቂዎች በካማሽ ዞን አምስት ወረዳዎች ውስጥ ጥቃት ፈጽመው ሲቪሎችና የመንግስት የጸጥታ ኃይሎች ላይ ጉዳት ማድረሳቸውንም የክልሉ ፖሊስ ምክትል ኮሚሽነር ምስጋናው እንጂፈታ ለቪኦኤ ገልጸዋል። ምክትል ኮሚሽነሩ ሁኔታው ከክልሉ የመከላከል አቅም በላይ ከመሆኑ በፊት የፌዴራሉ መንግስት ድጋፍ ማድረግ አለበት ብለዋል። በክልሉ መንግስት ውንጀላ የቀረበባቸው አካላትን በስልክ ለማነጋገር ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪውን ዘገባ ያስደምጠናል። የቤኒሻንጉል ጉሙዝ ክልል ፖሊስ ምክትል ኮሚሽነር ምዝጋናው እንጅፈታ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ታጣቂዎች ናሴ 24 እና 25 2013 ዓ.ም በፈጸሙት ጥቃት ከ50 ሴቶች በላይ በጅምላ መግደላቸውን ተናግረዋል። የፖለቲካ ድርጅት የዚህ በፊት እዚያ አካባቢ እንደነበረ ይታወቃል። እንደክልልም እና አሁን የሰላም ትግሉን ትቶ በአፋሙዝ ተደራጅቶ ይህን ጥቃት እየፈጸሙን ያሉ አሁን መተከልም ዞን እንደዚሁም ደግሞ ብሬክ አድርጎም ወደ ካማሽ ገብተዋል ይሄ ኃይል በጣም በሚያሳዝን ሁኔታ ግዴታ ላይ እያደረጉ ያሉት እዛ አካባቢ የጉሙዝ ማህበረሰብ ነው በስፋት ያለው። አሁን ሚዲያ የማግኘት እድል የለውም። ፌስቡክ የመጠቀም እድል የለውም። ምን ምን የመጠቀም እድል የላቸውም። ምና ከሀምሳ በላይ ሴቶች ተጋለዋል። አሁን ትላንት ወዲያ ና ስ ትላንትና በጣም በሚያሳዝኑ ሁኔታ ሰው ጉዳ ያለበት ምናምን እየተባለ ሴቶችን ለይተው ከሀምሳ በላይ ሴቶች እና ተወሰዱ አንዶች አሉበት፣ ረሽነዋል። የጉሙዝን ማህበረሰብ ማለት ነው። በትክክል የደረሰው ጉዳት መጠን ከዛ ሀይልም ላይ ማስነጠቅ በአሁነኛ ተጨማሪ ሀይልም እየጠየቅን ነው ያለ ነው። የክልሉ ጸጥታ ኃይሎች በካማሺ ውስጥ በሚገኙ አምስቱም ወረዳዎች ውስጥ ከጎዴን ታጣቂዎች ጋር ውጊያ እያካሄዱ መሆኑን ምክትል ኮሚሽነሩ ጨምረው ገልጸዋል። ታጣቂዎቹ በሰላማዊ ሰዎች ላይ እያደረሱ ነው ያሉትን በደልና ለጥቃቱም ምክንያት ነው የሚሉትን ያስረዳሉ። ከሰው ቤት ጋር ተያይዞ ብዙ ጥፋት ፈጥሟል። አሁን ግዴሳ ውስጥም ሰው ቤት ጠፍቷል። ወደ ፏፏቴ አካባቢም በተመሳሳይ ታንካራ ይባል ቦታ ላይ ሰው ቤት እንደጠፋ ነው መረጃ ያለን። ከማሺ ዞን ዙሪያው እስከ ትላንትና ድረስ ዛሬም የጥፋታቱ ነው የከማሺ ዞን ከተማው ራሱ ማለት ነው ለመምጣት ሰላማዊ ዙሪያውን ካቦ ነው ያለው። የዛሬም ድረስ ማለት ነው። ጋሎሜቲ ወረዳ የሚባል በተመሳሳይ ጽዳል፣ በተመሳሳይ ያ ሰው በተመሳሳይ ስያሜያቸው የፖለቲካ ድርጅት ስም ነው። ዓላማቸው አሁን ሙሉ ነጻ እናወጣለን፣ መሰረተ ልማት ወደኋላ ቀርተናል ራሱን በራሱ የመታዘር መሀት ነገር ነው የሚያነሱ እና ያንን በሰላማዊ መንገድ ከመከራከር ይልቅ ያው ይህ መንግስታዊ አካሄድ ይዞ ነው እየተንቀሳቀሱ ያሉ በርካታ አባላት ተጠርጣሪዎች አስረናል። በዚህ ዙሪያ ከዛ ውጭ ግን ሱዳን እጅግ በጣም ረዥም ነው። ይህን ለመገገፍ አሁን በስዳል አካባቢ የነበረው ስለ ሰላም እንቅስቃሴ እጅግ በጣም በመሳሪያ በሀሳብ ኢቨን እዛ አካባቢ ያሉ ወጣቶች መልምሎ ሱዳን ውስጥ ቁጭ ብሎ ወደዚህ የሚደግፉበት ሱዳን ደግሞ ሽፋን የመስጠት ሁኔታ አለ። በዚህ ጉዳይ ላይ ከሱዳን በኩል መረጃ ለማግኘት ያደረግነው ጥረት ባለመሳካቱ ለጊዜው ምላሻቸውን ማካተት አልቻልንም። በሌላ በኩል የበሎ ጀገንፎይ ወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ጃለት አየለ ጥቃቶቹ የተፈጸሙባቸው ቦታዎች ለክልሉ የጸጥታ ኃይል አስቸጋሪ መሆናቸውን ተናግረዋል።

እሱ መከላከል ስራ ላይ ነው ያለ የክልሉ ፖሊስ ምክትል ኮሚሽነር ምዝጋናው በበኩላቸው በአሁኑ ሰዓት የክልሉ የጸጥታ ኃይል የመከላከል አቅም እየተዳከመ መምጣቱን ይናገራሉ። ይህ ሁሉ ተደራሽ የሚያደርግ ክልሉ በቂ የሆነ የጸጥታ ኃይል የለውም። ያሁን በተደጋጋሚም ተናል አሁን መከላከያም መተከል ዞን አካባቢ ገዛ እያደረገ እንዳለ ይታወቃል። መከላከያ ይል ባሉ አካባቢ ገዛ አድርጎ በተወሰነ መልኩ እንዲበታተኑ ተደርጓል። መከላከያ ለቆ ከወጣ በኋላ ግን እንደ አዲስ ተደራጅቶ ከተለያየ ቦታ ወጣትን ወደ ራሳቸው አስገድዶ የማስገባት ሁኔታ አለ። ግለሰቦች መሳሪያ የመቀመጥ ሁኔታ አለ። ከዛ ጋር ተያይዞ እንደ አዲስ ራሳቸውን አደራጅቶ እዛ አካባቢ የተሰብስበ እንዳሉ ነው። እዛ ላይ ማግባት የኛ ጠይታ ሀይል ትንሽ ነው። በኮንቶር ደረጃ የቡድን መሳሪያ የለንም ከዛ ጋር ተያይዞ አሁን ባለው መሳሪያም ባለው የሰው ኃይልም ሶጌ ከተማን እንዳይመጣ የመከላከል ስራ ላይ ነው ያለ። ነው ገብተን ግን እዛ ላይ ማጥቃት የመከላከያ ድጋፍ እንፈልጋለን። የፌዴራል ድጋፍ እንፈልጋለን። ቶሎ እንዲደርሱልንም ጭምር ጥያቄ እያቀረበ ነው ያለ። ነው በቶሎ ምላሽ ለማግኘት መቸገራቸውን አክለው አብራርተዋል። የተለያየ መሳሪያ ጊዜ እንጠይቃለን፣ በፌዴራል ደረጃ እንጠይቃለን። የጊዜ ቶሎ ያለ የማድረስ ሁኔታ አለ። ከዛ ጋር ተያይዞ አሁን የፌዴራል መንግስትም አሁን እንደ ሀገር ችግሮች እንዳሉ ይታወቃሉ። ቢያንስ ክልሉ ያለበትን ችግር ኦረዲ ጉዳዩ ከንግግር አልፎ የግጭት ሂደት ላይ ነው ያለው እና ካልተደራጁ አሁንም ዋጋ እንከፍላለን፣ መከላከል አንችልም። እና የፌዴራል መንግስት ትኩረት ተሰጥቶበት የምንጠይቀው ነገር ማጠናከር፣ ቶሎ ግብአቶችን ማድረስ የምንችልበት አግባብ ገዛብ ያደርግልን ማለት ነው። የፌዴራል ፖሊስ ኮሚሽን ኃላፊዎች በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡ ያደረግነው ጥረት አልተሳካም። በተጨማሪም በክልሉ መንግስት ውንጀላ የቀረበባቸው አካላትን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንዳገኘን ይዘን እንመለሳለን። በክልሉ ባለፉት ሶስት ዓመታት በታጣቂዎች ጥቃት በርካቶች መገደላቸውን ንብረት መውደሙንና በብዙ ሺ የሚቆጠሩ ሰዎች መፈናቀላቸውን መዘገባችን አይዘነጋም። በተለይ በመተከል ዞን ውስጥ ሲከሰት የነበረውን ያለመረጋጋት ሁኔታ ለመቅረፍ የማዘዣ ማዕከል ወታደራዊ ለማስተዳደር መቋቋሙ ይታወሳል። ለአሜሪካ ድምፅ ናጎር መልካ ካምቦ አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆ ናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ትላንት ሲናገሩ ወደ ትግራይ እርዳታ ለማድረስ ብቸኛ የሆነው የአፋር መስመር ተደራሽ እንዳልሆነ ገልጸዋል። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሓት ጠባጫሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ግን የተደራሽነት ችግር ጥያቄ መቅረብ ያለበት ለዚሁ ቡድን ነው የሚል ምላሽ ሰጥተዋል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የሰጠውን መግለጫ የተከታተለው እስክንድር ፍሌው ተከታዩን ዘገባልኳል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት ለትግራይ ክልል እርዳታ የሚላክባቸው መተላለፊያዎች ቁጥር እየቀነሰ መጥተዋል። የህወሓት ታጣቂዎች ጦርነቱን ወደ አጎራባች ክልሎች ማስፋፋታቸውን ተከትሎ አራት የነበረው የእርዳታ ማስተላለፊያ መስመሮች ቁጥር አሁን በአንድ መወሰኑን የጠቆሙት፣ ይህም ሆኖ ግን በቀረው የአፋር መስመር የእርዳታ እህል የጫኑ ተሽከርካሪዎች በጉዞ ላይ ስለመሆናቸው መረጃ እንዳላቸው ጠቅሰዋል። ስንቶቹ እንደደረሱ መረጃው የለኝም። ያ መረጃ ግን በሚመለከተው አካል እየተጠናቀረ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ሶኒ ኒኖ ማርቲኔስ ትናንት ለጋዜጠኞች ሲናገሩ በትግራይ ያለው ክምችት፣ ገንዘብና ነዳጅ እያለቀ ነው ብለዋል። ብቸኛው የእርዳታ ማጓጓዣ መስመር በአፋር ክልል የሚገኘው የሰመራ አብዓላ መተላለፊያም ካለፉት አስር ቀናት ወዲህ ተደራሽ አይደለም ነው ያሉት። በጸጥታ ችግር በቢሮክራሲያዊ ማነቆና በአቅርቦት ምክንያት በቀን ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ መቶ መኪናዎች ወደ ትግራይ መግባት እንዳለባቸው እንገምታለን ያሉት ረዳት ቃል አቀባይዋ ካለፈው ሐምሌ ወር መጀመሪያ አንስቶ እስካሁን እየገቡ ያሉት መኪናዎች ቁጥር ግን ከሚጠበቀው ከ10 ከመቶ ያነሰ መሆኑንም ነው የጠቀሱት። ይህንኑ የተደራሽነት ችግር በተመለከተ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በመንግስት ተወሰዱ ያሏቸውን እርምጃዎች ጠቃቅሰዋል። ከሰብአዊ ተቋማት ለቀረበው ጥሪ ትኩረት ለመስጠትና በተለይም ቢሮክራሲያዊ ማነቆዎች በሚል ከጠቀሷቸው አንጻር የሚደርስባቸውን ፈተናዎች በተመለከተ ምላሽ ተሰጥቷል። በእርግጥ ውጤታማና የተቀላጠፈ የሰብአዊ እርዳታ ሂደት እንዲኖር የእርዳታ መኪናዎች ይፈተሹባቸው የነበሩ ሰባት ጣቢያዎች ቁጥር ወደ ሶስት ዝቅ እንዲል ተደርጓል። ይህም ሆኖ በአካባቢው አሁንም የጸጥታ ስጋት መኖሩን ቢለኔ ስዩም አመልክተዋል። ለዚህ ተጠያቂው ግን ጦርነቱን ወደ አጎራባች ክልሎች ያመጣው አካል ነው በማለት ነው ያብራሩት። ነገር ግን አሁንም በአካባቢው በህዋት የሚካሄድ ሰርጎ ገብነትና ጦረኝነት አለ እና ለሰብአዊና እርዳታ ድርጅቶች ሁኔታውን አስቸጋሪ እያደረገ ያለው የህዋት ጦረኛ ባህሪና ተፈጥሮ ተፈጥሮ ነው። እንዲያውም ከጥቂት ሰዓታት በፊት የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ ከተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ጋር የጋራ መግለጫ አውጥቷል፣ የሰብአዊ እርዳታ ሰራተኞች በትግራይ ክልል እንደተገደሉባቸው በመግለጽ አንዳንዶቹ መንግስት የተናጥል የተኩስ አቁም ካደረገና የፌዴራል ኃይሎች ከትግራይ ከወጡ በኋላ የተፈጸሙ ናቸው። ስለዚህ ጥያቄዎቹ መቅረብና ጫናው መደረግ ያለበት ሰብአዊ ድጋፍ ተደራሽ እንዳይሆንና አስቸጋሪም እንዲሆን ባደረጉ ተዋናዮች ላይ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ በትናንቱ መግለጫቸው በግጭቱ እየተሳተፉ ያሉ ወገኖች ሁሉ ያልተገደበ የእርዳታ አቅርቦት እንዲፈቅዱና እንዲያመቻቹ ጥሪ አቅርበዋል። ሕወሓት በበኩሉ ለእርዳታ አቅርቦት መስተጓጎል ተጠያቂ የሚያደርገው የኢትዮጵያን ፌዴራል መንግስት መሆኑ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ነጻነትና ሰላም የኬንያ ትልቁ ሰላም ነው ሲሉ የኬንያ የውጭ ጉዳይ ሚኒስትር መናገራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጸ። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት በሁለት የአፍሪካ ሀገሮች ያደረጉት ጉብኝት ስኬታማ እንደነበርም የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ሳምንታዊ መግለጫቸው አስታውቀዋል። መግለጫውን የተከታተለው መለስካቸው አምሃ ተከታዩን አጠር ያለ ዘገባ ያስደምጠናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በጠሩት ጋዜጣዊ ጉባኤ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዛሬ ከጎረቤት ኬንያ የውጭ ጉዳይ ሚኒስትር ጋር ባካሄዱት ውይይት ላይ አተኩረዋል። የኬንያ ውጭ ጉዳይ ሚኒስትር ዋሜራ ሙቾዶ በአዲስ አበባ ዛሬ ጠዋት ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ባደረጉት ቆይታ በኢትዮጵያ ወቅታዊ ሁኔታ ላይ በተለይም በሀገሪቱ ሰሜናዊ ክፍል በትግራይ ክልል ስላለው ሁኔታ የኢትዮጵያው ሚኒስትር ሰፊ ገለጻ አድርገውላቸዋል ብለዋል አምባሳደር ዲና ሙፍቴ። የታላቁ ህዳሴ ግድብ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተነሳበት ወቅትም ኬንያ ለኢትዮጵያ የሰጠችውን ድጋፍ አንስተው ደመቀ መኮንን ምስጋናቸውን እንደገለጹ እንደሌላቸው ታውቋል። የኬንያ ውጭ ጉዳይ ሚኒስትርን በበኩላቸው አገራቸው ምን ጊዜም ከኢትዮጵያ ጎን እንደምትቆም በሰፊው መግለጻቸውን አምባሳደር ዲና ሙፍቲ አንስተዋል። እኚህ ሚኒስትር በዚህ ውይይት ላይ ካነሷቸው ዋና ዋና ነገሮች መካከል አንደኛው የኢትዮጵያ ነጻነት፣ የኢትዮጵያ ሰላም የኬንያ ትልቁ ሰላም እንደሆነ፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግናና የኬንያ እድገትና ብልጽግና የኢትዮጵያ መሆኑን፣ ተወራራሽ መሆናቸውን ያላቸውን ዝምድና አንስተው ምንጊዜም ኢትዮጵያን በሚመለከት በኬንያ በኩል መወላውል ድጋፍ እንደሚሰጥ አንስቶ አረጋግጧል። ያሉትም ችግሮች ተገቢ መፍትሄ፣ ገንቢ መፍትሄ እንዲያገኙ በተለይ በኢትዮጵያ በኩል በኢትዮጵያ አመራር በኢትዮጵያ መንግስት በኩል መፍትሄ እንዲሰጠው ለምሳሌ የህዳሴ ግድብ በአፍሪካ ማዕቀፍ እንዲፈታ ያላቸውን ጽኑ ፍላጎት የህዳሴ ግድብ የማንም ጉዳይ እንዳልሆነ የአፍሪካ ጉዳይ እንደሆነ በአፍሪካ ማዕቀፍ መፈታት እንዳለበት ከሁሉ በላይ ደግሞ ሶስቱ ሀገሮች ይህን መፍታት እንዳለባቸው አጽኖት ሰጥተው በዚህ አቅጣጫ ስራ እንደሚስሩ አንስተዋል። የሰሜኑ ጉዳይም እንደዚሁ በኢትዮጵያዊ ማዕቀፍ ጉዳዩ እንዲፈታ ያላቸውን ፍላጎት ምንጊዜም በሁሉም መድረኮች በኢጋድ መድረክም በአፍሪካ ህብረትም በተባበሩት መንግስታት ድርጅት መድረክም ከኢትዮጵያ ጎን እንደሚቆሙ ነው ያነሱት። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መጨረሻ ቀናት በሩዋንዳ እና በዩጋንዳ ያደረጉት ጉብኝትም የተሳካ እንደነበረ አምባሳደር ዲና ሙፍቲ ተናግረዋል። የክቡር ጠቅላይ ሚኒስትራችን የጎረቤት ሀገሮች በተለይ በሩዋንዳና በኡጋንዳ ያደረጓቸው ጉብኝቶች ናቸው። በዚህ ጉብኝት ከሁለቱም ሀገሮች መሪዎች ጋር ያው በባይላተራልና በቀጠናዊ የጋራ ጉዳዮች ጋር ውይይቶች አካሂደዋል። በኢትዮጵያና በእነዚህ ሀገሮች መካከል ያለውንም ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ምክክር ተደርጓል። ጉብኝቱ የተሳካ ነበር ማለት ይቻላል። በተለይ የጋራ ቻሌንጆቻቸው፣ የጋራ እድሎች ምንድን ናቸው ሪጅን ውስጥ የሚለውን ነገር ነው የተነጋገሩት። በዚሁ ደረጃ ከጅቡቲ ፕሬዚደንትም ጋር በስልክ ውይይት አካሂደዋል። ከዚህ በተጨማሪም ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ከህንድ የውጭ ጉዳይ ሚኒስትር ጋር በስልክ ያደረጉትን ውይይትም ተጠቃሽ እንደሆነ ቃል አቀባዩ ገልጸዋል። በዚህ ሳምንት ውስጥ ከሳውዲ አረቢያ ከታንዛኒያና ከኤደን ከሁለት ሺህ በላይ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸውም ታውቀዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች መጪው አዲስ ዓመት የሀገር ሰላም አንድነትና ሉዓላዊነት የሚጠበቅበት ዓመት እንዲሆን የአምስት ቀናት የጸሎትና የምህላ ጊዜ አወጁ። ለይቅርታና ለእርቅ የሚበጁ ነጻ መድረኮችን እንዲያዘጋጁም የፌዴራል መንግስቱን ከፍተኛ ባለስልጣናት አሳሰቡ። ወዳጅና አጋር ሀገሮች ሰብአዊ እርዳታቸውን እንዲቀጥሉ ጠይቀው የሀገር ሉዓላዊነትን ከሚጥስና የሕዝብን ክብር ከማይመጥን ተግባር እንዲቆጠቡም አሳሰቡ። ይህንንም ዘገባ የሚያስደምጠን መለስካቸው አማህ ነው። የሃይማኖት ተቋማቱ ጉባኤ የበላይ ጠባቂ አባቶች በአንድነት ያወጡት መግለጫ እንደሆነ በተገለጸው ጽሁፍ እንደተመለከተው በዓመቱ የታዩት ክፋቶችና ሀገራዊ ተግዳሮቶች አብቅተው አዲሱ የ2014 ዓ ም የሀገራችን ሉዓላዊ ክብሯ የተጠበቀበት የኢትዮጵያውያን ሰላምና አንድነት የተጠናከረበት እንዲሆን ሲሉ ጽኑ ተስፋቸውንና የአዲስ ዓመት ምኞታቸውን ገልጸዋል። የሃይማኖት አባቶቹ አክለው የላቀ በጎነትና መልካምነት ለሀገር ሰላም፣ አንድነት፣ ሉዓላዊነትና ክብር በሚል መሪ ቃል ከጳጉሜ አንድ እስከ አምስት ያሉትን ቀናት ልዩ አገር አቀፍ የጸሎትና የምሕላ ቀናት እንዲሆኑ በሀገርም በውጭም ለሚኖሩ ሁሉም ኢትዮጵያውያን አማኞች እንደየእምነታቸው ሥርዓት ወደ ፈጣሪያቸው አጥብቀው እንዲጸልዩ ጥሪያቸውን አቅርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ እኛ የሃይማኖት አባቶች የፈጣሪን ረዴትና አጋዥነት ከልብ በመሻት ወደ ፈጣሪያችን ከመጮ ከመጣራትና ከማልቀስ ሌላ ምንም አይነት ሥጋዊ መሣሪያ የሌለም በመሆኑና ይህንንም ለፈጣሪያችን በፍጹም መታመንና መተማመን ካደረግነው ፈጣሪያችን እንደሚሰማን በእርግጥ ስለምናምንና ይህንን ስለምናስተምር በሀገር ውስጥም ይሁን ከሀገር ውጭ የምትኖሩ ኢትዮጵያውያን ሁላችሁም ከጳጉሜ አንድ እስከ አምስት ቀን 2013 ዓ ም ሀገር አቀፍ ልዩ የጸሎት መርሃ ግብር ያወጅን መሆኑን እየገለጽን በቀናቱ ሁሉም እንደ የእምነት ሥርዓታችሁ ስለ አገራችን እና ስለ ወገኖቻችን አጥብቃችሁ እንድትጸልዩ ምህላ እንድታደርጉ በአጽንኦት እየጠየቅን በተለይም ጳጉሜ አንድ ቀን ሰኞ ከጸሎቱ በተጨማሪ ልዩ ጾምን በመጾም ሁላችሁም በጸሎት እንድትበረቱ በፈጣሪ ስም እንጠይቃለን። ኢትዮጵያውያን የማይሻርና የማይናወጥ ለዘመናት የቆየ ጠንካራ የጋራ ማንነት ያላቸው ሕዝብ መሆናቸውን የሚናገረው ይህ መግለጫ የሕዝቡ የጋራ ማንነትም የታነጸውና የተዋቀረው በሃይማኖታዊ አስተምህሮና በጠንካራ ሀገራዊ ሉዓላዊነት ክብርና ለዚሁም ሲባል በፍቅር በተከፈለ የደም መሥዋዕትነት ስለሆነ በቀላሉ የሚናድ አይደለም ይላል። ይህም አንድነትና ሉዓላዊነት ተጠብቆ እንዲዘልቅ በሰላምና በመከባበር ሕዝቡ እንዲኖር አባቶቹ ጥሪ አቅርበዋል። አሁን በትግራይ ለተቀሰቀሰውም ጦርነት መፍትሄ ሀገራዊ መግባባትን መፍጠር አስፈላጊ መሆኑን በማመልከት ማሳሰቢያቸውን ለፌዴራሉ ባለሥልጣናት ሰንዝረዋል። የተከበራችሁና የተወደዳችሁ የፌዴራል መንግሥት ከፍተኛ ባለሥልጣናት መንግሥት ሰኔ 21 ቀን 2013 ዓ ም በትግራይ አካባቢ የነበረውን የጦርነት ሁኔታ እንዲያበቃ የተናጠል የተኩስ አቁም በማወጅ ለሰላም ያለውን ፍላጎትና ዝግጁነት በተግባር ያሳየበት መሆኑንና እንደ መንግሥትም ኃላፊነቱን ለመወጣት የወሰደው አቋም የሚደነቅ ነው። ስለሆነም ዛሬም ሰላምን በማስቀደም መርህንና ሕጋዊ አሰራርን በከፍተኛ ዲሲፕሊን እንዲረጋገጥ፣ ፍትሕ ሳይጓደል ሕግና ሥርዓት እንዲጠበቅ መንግሥታዊ ኃላፊነታችሁ እንድትወጡ በአጽንኦት እንጠይቃለን። በተጨማሪም ሀገራዊ መግባባትን በማጉልበት የሁሉንም ወገን ሐሳብና አመለካከት ያለምንም አድሎ የሚያስተናገዱ ነፃና ግልጽ የውይይት መድረኮች በማመቻቸት በመካከላችሁ ፍጹም መከባበር፣ ይቅርታና እውነተኛ እርቅ በማድረግ ኢትዮጵያ እንድታሻግሩ ከልብ እናሳስባለን። እኛም ፈጣሪ የረዳችሁ ዘንድ ከልብ እንጸልያለን። ለተለያዩ የኢትዮጵያ ማኅበረሰቦችም የአባቶቹ መግለጫ ጥሪዎችን ያቀርባል። ለዲፕሎማቲክ ማኅበረሰቡና ለውጭ ሀገር መንግሥታትም እንደዚሁ። የተወደዳችሁ የዲፕሎማቲክ ማኅበረሰብ አባላትና የውጭ አገራት መንግሥታት፣ አሁን ላይ በሀገራችን የተፈጠረው ችግር በሰላም እንዲፈታ አዎንታዊና ገንቢ ጥረት ለምታደርጉ ወዳጅና አጋር ሀገራት የኢትዮጵያ የሃይማኖት ተቋማት የበላይ አባቶች እያመሰገን በቀጣይም አስፈላጊ የሆኑ የሰብአዊ ድጋፎቻችሁንና ገንቢ ጥረታቸውን ተጠናክሮ እንዲቀጥል እንጠይቃለን። ሆኖም ወቅታዊ ሀገራዊ ችግሩን ከሚገባው በላይ በማስፋትና በመለጠጥ ሚዛኑን ባልጠበቀ መልኩ የሀገራችን ሉዓላዊነትና ክብር በማይመጥን ደረጃ የሚደረጉ ማናቸውም አሉታዊ እንቅስቃሴዎች ፍትህን የማያስጠብቁ መሆናቸውን አውቃችሁ እንዲህ አይነቱ የሀገር ሉዓላዊነት የሚጥስ የሕዝብን ክብር የማይመጥን ተግባር የማንቀበልና የምናወግዝ መሆኑን ተገንዝባችሁ ጥንቃቄ እንድታደርጉ እናሳስባል። በመጨረሻም በየትኛውም ቦታ ስለ ሕዝብ እንታገላለን የሚሉ ሁሉ ሰብአዊነትን እንዲያከብሩ፣ ንጹሐንን በፍጹም ኢላማ እንዳያደርጉ፣ ለአንዱ ወገን እንታገላለን በማለት ሌላውን ወገን መጉዳትና ለጥቃት ማጋለጥ እንደሌለባቸው በተጨማሪም ለዘመናት ተጠብቀው በኖሩ ቤተ እምነቶች እና የታሪክ ቅርሶች የተሰነዘረውን ጥቃት እንደሚያወግዙ የኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ ይናገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ የሚያወጣው ዘገባ ነው። ሰዳችሁ ዛሬ ሐሙስ ካሜሮንን በመጎብኘት ላይ የሚገኙት የናይጄሪያ ባለስልጣናት ከአንድ ሺ በላይ የሚሆኑ የቀድሞ የቦኮሃራም ሚሊሻዎች ወደ ናይጄሪያ እንዲመለሱ ጠይቀዋል። መሪያቸው በተገደለበት ባለፈው ግንቦት ወር የተማረኩ በመቶዎች የሚቆጠሩ የቀድሞ ሙስሊም ተዋጊዎችም በካሜሩን ይገኛሉ። የቪኦኤ ዘጋቢ ሞኪ ኤድዊን ኪንደስካ ከሰሜን ካሜሮን ማዕሮ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። ኡመር ኡስማን ቃዳፍር በናይጄሪያ የቡድኖ ክፍለ ግዛት ገዢ ናቸው። በሰሜን ካሜሩንና ናይጄሪያ ድንበር አቅራቢያ በምትገኘዋ የካሜሩኗ ሜሪ ከተማ የቀድሞ የቦኮ ሃራም ተዋጊዎች ትጥቅ በሚፈቱበት የታድሶው ማዕከል ለተዋጊዎቹ ሰላምታ እየሰጡ ነው። ከተዋጊዎቹ ጋር የሚነጋገሩበት ቋንቋ በሰሜን ካሜሩንና እና ደቡብ ናይጄሪያ አካባቢ ያሉት ሰዎች በሚነጋገሩበት የሐውሳ ቋንቋ ነው። አገረ ገዢው 14 ከሚሆኑ የናይጄሪያ ሕግ አውጪዎች የሕግ ባለሙያዎችና አስተዳዳሪዎች እንዲሁም የመብት ተሟጓቾች ጋር በመሆን የካሜሩንን ሰሜናዊ ግዛት በዛሬው ዕለት የጎበኙት በፈቃዳቸው ወደ አገራቸው መመለስ የሚፈልጉ የቀድሞ የቦኮ ሀራም ተዋጊ ሚልሻዎችን ለማግባባት ነበር። እሳቸው በሚናገሩበት ስብሰባ ላይ ከተገኙት የቀድሞ የቦኮሀራም ተዋጊዎች መካከል የ34 ዓመቱ ከድር ሐሰን አንዱ ነው። ሀሰን የቦኮሀራም ጠንካራ ይዞታ ከሆነችውና በናይጄሪያና ካሜሩን አዋሳኝ ከምትገኘው ሳምቢሳ ባለፈው ነሐሴ ወር አምልጦ የመጣ መሆኑን ይናገራል። አካዚት ካዚት ዳጅምባና ዳይቢያ አዋዝናት አዋ ለመርሽማት ሀሳን የሚናገረው ባለፈው ዓመት መጋቢት ወር ላይ በናይጄሪያ የምትገኘውን ከዋካ ከተማ አንትተህ ወደ ቦርኖ ክፍለ ግዛት ብትሄድ ስራ ታገኛለህ ብሎ የቦኮ ሀራም አዛዥ እንዳታለለው ነው። ይሁን እንጂ ከሳምቢሳ ጫካ ሲገባ ቃል ከተገባለት ስራ ይልቅ የተሰጠው ጠምንጃ ነው። የጂሃድ ጦር ቡድን መሪው አቡባከር ሼካው ከተገደለበት ካለፈው ግንቦት ወር አንስቶ ግን በብዙ መቶዎች የሚቆጠሩ ተዋጊዎች ከሳምቢሳ ጫካ ለማምለጥ ጥረት እያደረጉ ነው። ሐሰን ያመለጠው ከ35 ተዋጊዎች ጋር ነው። በቻድ ሐይቅ ሰርጥ አካባቢ ከቦኮ ሀራም ጋር ሲዋጋ ለነበረው ለህብረ ብሔራዊው የጋራ ግብረ ኃይል እጁን መስጠቱም ተናግሯል። የግብረ ኃይሉ ቡድን ከኒጀር፣ ካሜሩን፣ ቻድ እና ናይጄሪያ የተውጣጡ ወታደሮችን የያዘ ቡድን ነው። ሐሰን እንደሚለው ከአገራቱ በተውጣጣው ወታደራዊ ጦር ሜሪ ወደሚገኘው ተሃድሶ ማዕከል የተወሰደ መሆኑን ተናግሯል። ሚዲጂያዋ ባክሪ በካሜሩን ሰሜናዊ ከተማ ከናይጄሪያ ድንበር አቅራቢያ ከምትገኘውና የቦኮ ሀራም ዋነኛ መንቀሳቀሻ ስፍራ መሆኗ የሚነ ገርላት የቦርኖ ክፍለ ግዛት አስተዳዳሪ ናቸው። ባክሬ እንደሚሉት የቦኮ ሃራም መሪ ሼካኡ ከተገደሉ በኋላ ካሜሩን በቀድሞ ተዋጊዎች እየተጨናነቀች ነው። እዚህ ከአንድ ሺህ በላይ የናይጄሪያ ዜጎች አሉ። ሁሉም ከቦርኖ ክፍለ ግዛት የመጡ ናቸው። የዝናቡ ወቅት ሲያበቃ ወደ ቤታቸው ይመለሳሉ። እዚህ የሚገኙትን ናይጄሪያውያን አጅበው ወደ ቤታቸው እንዲመለሱ ኮሚሽነሩን ወደዚህ ስለላኩልን የቦርኖ ክፍለ ግዛቱን አገረ ገዢ ባባጋና ኡማራን እናመሰግናለን። ወደ ናይጄሪያ መመለስ የሚፈልጉ የቀድሞ የቦኮሀራም ተዋጊዎች ከቦርኖ ክፍለ ግዛት መመዝገብ የሚችሉ መሆኑን ባክሪ ተናግረዋል። ይሁን እንጂ ሰሞኑን በካሜሩንና ናይጄሪያ ድንበር አቅራቢያ በከባዱ እየጣለ ያለው ዝናብ የቀድሞቹን ተዋጊዎች በዚህ ሳምንት ወደ ናይጄሪያ የመመለሱን ስራ አክብዶታል። ናይጄሪያና ካሜሩን በናይጄሪያ ዋና ከተማ አቡጃ እንደ ኤሮፓ አቆጣጠር ከነሐሴ 26 እስከ ነሐሴ 28 ባደረጉት የጋራ ደህንነት ስብሰባ የቀድሞ የቦኮ ሃራም ተዋጊዎችን ወደ ናይጄሪያ መመለስ ስለሚቻልበት ሁኔታ ለማመቻቸት ተስማምተዋል። የቦርኖ ክፍለ ግዛት ምክትል ገዢ የሆኑት ኡማር ኡስማን ቃዳፉር የቀድሞ ተዋጊዎቹ ከፍተኛ ዝናብ ጋብ በሚልበት የህዳር ወር ወደ አገራቸው ናይጄሪያ ይመለሳሉ ብለዋል። I know your facilities are overstretched. የታድሶ ተቋሞቻችሁ እንደተጨናነቁ ይገባናል። እዚህ እጃቸውን ሰጥተው የሚገኙ የቦኮ ሀራም አባላት ወደ አገራችን ናይጄሪያ እንዲመለሱ ለማድረግ የተቻለንን ሁሉ እናደርጋለን። ስለዚህ ካሜሩንም ትጥቅ በሚፈቱበት የታድሶ ማዕከሏ በቂ ስፍራ እንዲኖራት ያስችላታል። ለሁሉም ለዜጎቻችን ስላደረጋችሁት ነገር ሁሉ እናመሰግናለን። በካሜሩን የሚገኘው የተሃድሶ ማዕከል በቀድሞ የቦኮ ሐራም ተዋጊዎች በመጨናነቁ ናይጄሪያ በነሐሴ ወር ውስጥ ወደ አገራቸው መልሳ እንደምትወስዳቸው ቃል ገብታ ነበር። የካሜሩንም ባለሥልጣናት ከዚያው ካሜሩን፣ ከቻድ እና ከናይጄሪያ የመጡ የቀድሞ የቦኮ ሐራም ተዋጊዎችን በተሃድሶ ማዕከሉ እያስተናገዱ መሆኑን አስታውቀዋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። የዌብና የማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው ናት። አሁን ወደ ሁለተኛው አጋማሽ ከማለፋችን በፊት በጥላሁን ገሰሰ አምሳሏ ዜማ ጥቂት እረፍት እናድርግ። አበባው፣ ለምለሙ፣ ዛፉ፣ ሳሩ ዓለም ላይ አምሮ የሚ አድማጮች ስርጭታችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እየተላለፈ ይገኛል። በአት ቪኦኤ አማሪክ የፌስቡክ ገጻችን እንዲሁም ደግሞ ከሰኞ እስከ አርባ አህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንደመጣለን። አሁን ወደ ተከታዩ ዘገባ እናልፋለን። የአማራ ክልል የሃይማኖት ተቋማት ጉባኤ አባቶች ሰሞኑን በከባድ መሳሪያ ጥቃት ጉዳት የደረሰበትን የጨጮሆ መድኃኔ ዓለም ቤተ ክርስቲያን ዛሬ ጎብኝተዋል። ጉባኤው በእምነት ተቋማት ላይ የሚደረገውን ጥቃት አውግዞ የሁሉም ሃይማኖቶች ተከታዮች ቤተ ክርስቲያኒቱን መልሶ ለመገንባት በሚደረገው ጥረት እንዲሳተፉ ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች። በያዝነው ሳምንት መጀመሪያ ነበር የፈለገ ፀሐይ በቅሎ ግት ጨጮሆ መድኃኔዓለም ደብር በህወሀት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ ጉዳት እንደደረሰበት የተገለጸው። የጉዳቱን መጠን ለመመልከት የአማራ ክልል የሃይማኖት ተቋማት ጉባኤ መሪ አባቶች ዛሬ ወደዚያው ሄደው ነበር። የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሰኢድ መሐመድ በእምነት ተቋማት ላይ የሚደረግ ጥቃት ህዝብን ከመናቅ የሚመጣ ተግባር ነው ብለዋል። ይህ መጥፎ አጋጣሚ የሁሉንም ሃይማኖቶች ህብረትን እንዲያጠናክር ሲሉ ጥሪ አቅርበዋል። አጥፊ ቡድን በእምነት ቤቶች ላይ የሚያደርሰው ጥፋት ከጊዜ ወደ ጊዜ እየጨመረ ስለመጣ እንዲህ አይነት ቤት እምነቶችን ማፍረስ እና ማውደም ደግሞ በሌሎች ሀገራትም የማይከናወን ነገር ነው። በእኛ ሀገር ግን እምነትን ከመእምነት ለማጋጨት ተቸችሎ የሚኖረው ማህበረሰብ ቅሬታ ለመፍጠር ታልሞ የተሰራ ስለሆነ እንደ ሂደን መጎብኘት አለብን በሚል ዛሬ ሄደን አይተናል። በጣም በጥይት ተበሳስቷል። ጣራ ሁሉ በጣም ተመቷል ጥይት። ሌላውም እንዲሁ ግድግዳውን በሙሉ በሳስተውታል። ከባድ ጉዳት ነው የደረሰበት። መስታወቱ ሁሉ ረጋግፏል እና የተጎዳውን የቤተ ክርስቲያን መልሶ መገንባት ላይ ህዝቡ እንዲረባረብ ጥሪ ለማስተላለፍ ነው እዚያም የተገኘ ነው። በዚሁ አጋጣሚም ክርስቲያኑ ህብረተሰብ ብቻ ሳይሆን ሁሉም የሀገራችን ሰው ይሄ ታሪካዊ ቤተ ክርስቲያን ነው፣ ታሪካዊነቱን ጠብቆ እንዲቀጥል ለማድረግ አስፈላጊው ሁሉ ድጋፍ ህዝቡ እንዲያደርግ ጥሪ በዚህ አጋጣሚ ለማስተላለፍ እወዳለሁ። በሌላ በኩል በየትኛውም አውደ ውጊያ የሃይማኖት ተቋማት ላይ ልዩ ጥበቃ እንደሚደረግ ያወሱት የወንጌላውያን አብያተ ክርስቲያናት ህብረት ዋና ጸሐፊ መጋቤ ገብር ያሰፋ ሀገሪቱ ውስጥ እየታየ ነው ያሉት የዚህ ተቃራኒ ሁኔታ መወገዝ ያለበት አድራጎት እንደሆነ አሳስበዋል። የሁሉም ሃይማኖቶች ምዕመናን በዚህ ሊተሳሰቡ እንደሚገባም መክረዋል። ስለዚህ በተለይ መጠን በአካል በኋላ በአድ የሚባሉትም እኮ እንዲህ አይነት ቦታዎች ላይ የሚያከብሩበት ሁኔታ አለና በጣም ልብ የሚሰበር ነው። ይህን ጥፋት ያጠፉ ሰዎችም የመጡበት አካባቢ እምነት አለን የሚሉ ሰዎች ናቸው እና በቀል ቢሆን በቀል እዚህ ቤት ላይ ቤተ ክርስቲያን ላይ ጸሎት ቤት ላይ እንዴት ነው የሚፈጸመው? ክፉን ነገር ወደ በጎነት መቀየር የእኛ ድርሻ ነው የሚሆነው እና ምናልባት ለመለያየት የተለያየ ነገር ለማድረግ ነው የታሰበው። ግን ከዚህ በፊት እንደሚባለው እስላሙ ቤተ ክርስቲያንን እንደ መስራት ያቀብል ነበረ፣ በታሪክ ነው። አሁን ደግሞ በኛ ዘመናችን ደግሞ ምናልባት እንዲህ አይነት ወት ድሎች ሌላ መቀራረብ፣ ሌላ ልዩነቶችን የበለጠ የምናጠብበት አጋጣሚ ይፈጥራል። ስለዚህ ሃይማኖት ተቋሙ በዚህ ጉዳይ የራሱን የአብሮነት ድርሻ እንደሚወጣ ነው የምናስበው። ሀሳባችን እንደዚያ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልአከ ምሕረት ፈለገ ጥበብ አንዱ አለም በታሪካዊ የጨጮሆ መድኃኔ ዓለም ቤተ ክርስቲያን ላይ ጉዳት መድረሱ እንዳሳዝናቸው ገልጸው ምዕመኑ መልሶ ለመገንባት በሚደረገው ጥረት እንዲተባበር ጥሪ አቅርበዋል። ጥንታዊና ታሪካዊ የሆነ ቤተ ክርስቲያን መመታቱን አይተናል። ጉዳት ደርሶበታል። ሌሎችም በነፋስ መውጫ አካባቢ አሉ። ሆስፒታል አለ፣ መብራት ኃይል አለ እሱም ሁሉ አይተናል። ቤተክርስቲያኑ የአንድ አካባቢ ብቻ አይደለም፣ የኢትዮጵያን ታሪክ የያዘ ቤተክርስቲያኑ ነው። በአምስተኛው ሜታ ዓመት የተመሰረተ ታላቅ ቤተክርስቲያን ነው እና ታሪካዊ ቤተክርስቲያን ስለሆነ በድሳቶች ሰውን አስተባብረ ለመሳተፍ ነው ያሰብም። የሚረዱ ሰዎችም አሉ፣ ተፈናቃዮች እነዚያን ደግሞ ምናምን እያስተባበር እርዳታ አጠራረግ በዚህ ሁሉ ነው እንግዲህ የሚያስብ ነው። የፈለገ ፀሀይ በቅሎ አገት ጨጮሆ መድኃኒዓለም ቤተክርስቲያን የተመሰረተው በሶስተኛው መቶ ክፍለ ዘመን እንደሆነ ይነገራል። ከተለያዩ አካባቢዎች ተመሳሳይ ውንጀላዎች በሚሰሙበት መንግስት በሽብርተኝነት በፈረጀው ህወሀት የሚመሩት ራሳቸውን የትግራይ ኃይሎች ብለው የሚጠሩት ታጣቂዎች ቃል አቃባይ ተዋጊዎቻቸው ታሪካዊ ቅርሶች ላይ ጥቃት እንደማያደርሱና እንዲያውም እንደሚንከባከቡ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች፣ ተከታዩ ዝግጅታችን ባህልና ማህበረሰብ ነው። በዛሬው የባህልና ማህበረሰብ ዝግጅታችን በአዲስ አበባ ለአምስት ቀናት የተካሄደው የቲያትር ፌስቲቫልን የተመለከተ ዝግጅት ይሆናል። ይህ ፌስቲቫል ዘርፉን ለማነቃቃት አሻራውን ጥሎ ማለፉን አዘጋጆቹ ገልጸዋል። ከነሐሴ 21 ጀምሮ ለአምስት ቀናት በተካሄደው ሀገር አቀፍ የትያትር ፌስቲቫል የተለያዩ ዘውጎች ያሏቸው በርካታ ቆየት ያሉና አዳዲስ ቲያትሮች በነጻ ለእይታ ቀርበዋል። ከአንጋፋዎቹ በተጨማሪ ተስፋ የሚጣልባቸው በርካታ ተዋናያንም በትልልቅ መድረኮች የታዩበት ይህ ፌስቲቫል የተቀዛቀዘውን የኢትዮጵያ ቲያትር ኢንዱስትሪ ከማነቃቃት አንጻር ከፍተኛ ሚና እንዳለው የፌስቲቫሉ አዘጋጆችና ታዳሚያን ተናግረዋል። የኢትዮጵያ ዘመናዊ ቲያትርን አንድ መቶኛ ዓመትን በማስመልከት የተካሄደውን ይህንን ፌስቲቫል በተመለከተ ኬንያ ዴ አባተ የተለያዩ አካላትን አነጋግሮ ለዛሬው የባህልና ማህበረሰብ ዝግጅታችን

የኢትዮጵያ ዘመናዊ ቲያትር የተጀመረበትን አንድ መቶኛ ዓመት በማስመልከት ከአርብ ነ 21 እስከ 25 ለ5 ቀናት የተካሄደው ሀገር አቀፍ የቲያትር ፌስቲቫል በርካታ ነባርና አዳዲስ ቲያትሮች ለእይታ የቀረቡበት ነው። አርብ ከሰዓት በፖሊስ ማርሽ ባንድ የሙዚቃ ዝግጅት ደመቅ ብሎ በብሔራዊ ቲያትር በተጀመረው በዚህ ፌስቲቫል ላይ በራሱ በፌዴራል ፖሊስ የቲያትር ክፍል በዕለቱ ከቀረበው ሊነጋ ነው የተሰኘ ቲያትር ጀምሮ ቆየት ያሉትን ባቢሎን በሳሎን እያዩ ፈንገስ ሀሆወይም የአልማዝ ቀለበትና ጥቁር እንግዳን ጨምሮ አባጂፋር ለመፎ የተሰኘው የኦሮምኛ ቲያትር እንዲሁም ከአዳዲሶቹ ሞአዊትና ጥያቄን የመሳሰሉ የተለያዩ ዘውጎች ያሏቸው ቲያትሮች በሰባት ቲያትር ቤቶችና ሲኒማዎች ታይተዋል። በዚህ ፌስቲቫል በትወናው ዓለም ረዥም ልምድ ካላቸው አንጋፋ የቲያትር ጠቢባን በተጨማሪ በተቀዛቀዘው የኢትዮጵያ የቲያትር ኢንዱስትሪ ላይ ነፍስ ይዘራሉ ተብለው ተስፋ የሚጣልባቸው በርካታ ጀማሪ ተዋንያንና የቲያትር አዘጋጆችም ተስተውለዋል። የተዘነጉ ችግር ፈቺ ኢትዮጵያዊ ሴቶች ላይ ትኩረት በማድረግ የተዘጋጀው ጥያቄ የተሰኘ ሙዚቃዊ ቲያትር በጀማሪ ወጣት የቲያትር ባለሙያዎች ለመድረክ ከበቁ ተወዳጅ ቲያትሮች አንዱ ነው የቲያትሩ ረዳት አዘጋጅ ወጣት ተስፋ ለገሰ የፌስቲቫሉ አጋጣሚ ለቀጣይ ስራቸው አዲስ በር እንደከፈተላቸው ይገልጻል። ጀማሪ ብንሆንም የቲያትር ባለሙያዎች እንደመሆናችን መጠን መቶኛ ዓመቱ ላይ መሳተፋችን ለእኛ ታሪክ ነው፣ አንድሱ ታሪክ ነው። ሁለተኛ ደረጃ ደግሞ እንደዚህ አይነት ትላልቅ መድረኮች ላይ ከሰዎች ጋር ማቅረባችን ለእኛ ትልቅ ልምድ ነው። ገና ከሆኑ ብዙ ሰዎችን አግኝተንበታልና ይህ ነገር ደግሞ ብዙ በሮችን ያስከፍትልናል ብለን ደግሞ እናስባለን። Yeah. ከጥያቄ ቲያትር ተዋንያን መካከል የሆኑት የ21 ዓመቱ ወጣት ሰላምና የ19 ዓመቱ አብርሃም መኮንን ፌስቲቫሉ ከሙያ ታላላቆቻቸው ልምድ እንዲቀስሙ እንዳስቻላቸውና የነገ ተስፋቸውን እንዳለመለመ ተናግረዋል እንደዚህ አይነት ስራዎች ከታላላቆቻችን የምንማራቸው ነገሮች አሉ አሁን ብሔራዊ ቲያትርም የመክፈቻው ቀን ትንሽ ነገሮች አሳይተን ነበርና ጀማሪም እንደመሆናችን መጠን ከነሱ የሆነ ነገር እያየን ራሳችንን እናደረጅበታለን ታላላቆቻችን አሁን እየመሩን ያሉት ሰዎች የቲያትሩን ነገር አበርትተው አጠንክረው እንዲይዙት በዚያው ምልክ ደግሞ ለተመልካቾች እየገቡ እንዲመለከቱ አስተላልፋለሁ። መልእክቴ ቲያትራችን እንግዲህ እንዳያችሁት እናንተም ኦዲንሱም እንዳየው አሪፍ አቀባበል አለው እና ለቲያትር ተዋናዮችና ተመልካቾች መናገር የምፈልገው ነገር ቲያትር በጣም በባህሪ ፈታኝ ስለሆነ ተስፋ የመቁረጥ ነገር አለ። ያንን ነገር አሸንፉና አብራችሁን ብቀጥሉ ደስ የቲያትር ተውኔቶችን ለመመልከት በሀገር ፍቅር ቲያትር ከተገኙ ታዳሚያን መካከል የሆኑት ሙልጌታ በርሁንና ዮሴፍ አበበ ፌስቲቫሉ የተዳከመውን የኢትዮጵያ ቲያትር ዘርፍ ከማነቃቃት አንጻር ከፍተኛ ሚና እንዳለው ስለመታዘባቸው አስተያየታቸውን አካፍለውኛል። ቲያትር በሀገራችን እጅግ በጣም የመውረድ አዝማሚያ ወይም ደግሞ የተመልካች የማጣት አዝማሚያ እየታየብን ነው። አሁን ግን ይህም ፌስቲቫል ምክንያት በማድረግ የቲያትር መነቃቃት ይፈጠራል ብዬ ተስፋ አድርጋለሁ። እሱንም የሚያሳዩ ምልክቶች አይቻለሁ። ለምሳሌ በብሔራዊ ቲያትር ያየሁት Thank <laughs> you. የተመልካች ቁጥሩ በጣም ከፍተኛ ነው። በሀገር ፍቅር ቲያትር እየታደሰ ነው ቲያትር ቤቱ። ተመልካቹ መሬት ላይ ቁጭ ብሎ የሚያዩ የነበረው ቁጥር ቀላል አይደለም። ወደፊት ተስፋ ሰጭ ልጆች እንደሚገኙ በሚቀጥለው መቶ ዓመት ሊዘከሩ የሚችሉ ልጆች እንደሚገኙ ተስፋ አደርጋለሁ። ደስ የሚል የሰው ተመልካች በብዛት ነበረ። ነፃ እንደመሆኑም መጠን ሁለተኛ፣ ከቲያትር የራቀውንም ሰው እንደ መሳቢያ መንገድም ጥሩ እርምጃ ነው ብዬ ነው የማስበው። ከዚህ በፊት ቲያትር ቤቶች እጅ አላቅም፣ አይቼ አላቅም፣ ግን እንደዚህ ቲያትር እንደዚህ መሆኑ አዝናኝ Moment. ካዩ በኋላ ከአሁን በኋላ እንደዚህ የመታደም እድሉ ነው ሰፊ ነው ብዬ አስባለሁ። በኢትዮጵያ የቲያትር ባለሙያዎች ማህበር ስር በተቋቋመው ስለ ቲያትር የተሰኘ የባለሙያዎች ቡድን አስተባባሪነት የቲያትር ተመልካቾችን ቁጥር በማሳደግ ዘርፉን ማነቃቃትን ዓላማው አድርጎ የተካሄደው ፌስቲቫሉ ግቡን እንደመታ ከአዘጋጆቹ መካከል የሆነው የአገር ፍቅር ቲያትር ስራ አስኪያጅ አብዱልከሪም ጀማል ለቪኦኤ ተናግሯል። መጀመሪያም ስንነሳ ይሄ ፌስቲቫል ያስፈለገበት ትልቁ ምክንያት በሀገራችን ውስጥ የቲያትር እንቅስቃሴ እንቅስቃሴ በጣም ተቀዛቅዞ ተዳክሞ የነበረ እንደሆነ በደንብ ሁላችንም እንገነዘባለን እና መቶ ዓመት ዘንድሮ ተብሎ በታሪክ ይታወቃል። የኢትዮጵያ ዘመናዊ ትያትር አጋጣሚ በታሪክ ሲንከባለል መጥቶ እኛ ዘመን ላይ መቶ ዓመት ሞልቶታል እና ይህንን ለምን በአንድ የመነቃቃት ስልታ እንጠቀመውን በሚል ነው ፌስቲቫሉ የተዘጋጀው። እና ባሉት አምስት ቀናት በቀረቡት ቲያትሮች በተሳተፉ ተሳታፊዎች አማካኝነት የተከናወኑ ነገሮች እጅግ በጣም እንደ አጠቃላይ የፌስቲቫሉን ሁኔታ ስንገመግመው የተሳካ ፌስቲቫል ነው ብለን ነው የወሰድ ነው፣ እንደ ፌስቲቫሉ አዘጋጅ ሀገር አቀፉን የቲያትር ፌስቲቫል መነሻ በማድረግ በሌሎች የኢትዮጵያ አካባቢዎችም ዘርፉን የማነቃቃት ስራዎች መጀመራቸውንም የቲያትር ባለሙያው አብዱል ከሪም ይገልጻል። አሁን ድሬዳዋ ላይ ተመሳሳይ ፌስቲቫል ይደረጋል፣ ማርቆስ ላይ እንደዚህ፣ ጎንደር ላይ የተጀመረ ነገር አለ። ሌሎችም ጅማም ቲያትርን ለማህበረሰብ ለሀገር ጥቅም እንዲውል የማድረግ እንቅስቃሴ ተጀምሯል እና ይሄ ነው ትልቁ ሰክሰስ። ይህንን አጠናክረን ለመቀጠል ነው ትልቅ አላማ አድርገንም የተነሳ ነው። እነሱ ነገሮች ተጀምረዋል። ፌስቲቫሉ ከመድረክ ለረጅም ጊዜ ጠፍተው የነበሩ እንደነኩራባቸው ደነቀና እኔ ወደ ቻሳ ያሉ አንጋፋ ተዋንያን ዳግም ከቲያትር አፍቃሪያን ጋር እንዲገናኙ ያስቻለ መሆኑንም የገለጸው አብዱልከሪም አዳዲስ ተዋንያን ከአንጋፋዎቹ ልምድ እንዲቀስሙ እድል ስለመፍጠሩ አጫውቶኛል። የኢትዮጵያ ዘመናዊ ቲያትርን አንድ መቶኛ ዓመት በማስመልከት የተካሄደው ፌስቲቫሉ ዘርፉን ከእንቅልፉ ለመቀስቀስ የራሱን አሻራ ጥሎ አልፏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ተከታዩ መሰናዷችን የተፈጥሮ አካባቢ ሳይንስና ሕይወት ነው። በአየር ንብረት ለውጥና እጅግ ከባድ የአየር ሁኔታዎች ምክንያት ከአየር ሁኔታ ጋር በተያያዘ የሚደርሱ አደጋዎች ባለፉት ሀምሳ ዓመታት ውስጥ መጨመራቸውን የዓለም ሜትሮሎጂ ድርጅት አስታውቋል። ሆኖም በአደጋዎች የተነሳ ለህልፈት የሚዳረጉ ሰዎች ቁጥር ግን ቀንሷል። ድርጅቱ እንደ አውሮፓውያን አቆጣጠር ከ1970 እስከ 2019 ድረስ በአየር ንብረት ለውጥ በንፋስና የውሃ ማዕበሎች ምክንያት የደረሱ የህይወት መጥፋትና የኢኮኖሚ ውድመትን የሚዳስስ ሪፖርት አውጥቷል። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ ነው። ስመኝሽ የቆየ ታቀርበዋለች። የዓለም ሜትሮሎጂ ድርጅት ሪፖርት እንደሚያሳየው ባለፉት ሀምሳ ዓመታት ውስጥ ከአየር ሁኔታ ጋር የተያያዙ 11 ሺህ አደጋዎች የደረሱ ሲሆን ከሁለት ሚሊየን በላይ የሚሆኑ ሰዎች ደግሞ ለህልፈት ተዳርገዋል። ከሶስት ትሪሊየን የአሜሪካ ዶላር በላይ የሚገመት ንብረትም ወድሟል። ሪፖርቱ አክሎ በተፈጥሮ ምክንያት የሚደርሱ አደጋዎች በአምስት እጥፍ መጨመራቸውን ገልጾ በዛ ምክንያት የሚሞቱ ሰዎች ቁጥር ግን በሶስት እጥፍ መቀነሱን ይገልጻሉ። የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ፔቴሪ ታላስ ስለሁኔታው ሲያብራሩ የአደጋ ቅድመ ማስጠንቀቂያ ስራ ስርዓቶች ስራ ላይ በመዋላቸው እና የአደጋ ጊዜ አያያዝ ስርዓቶችም እየተሻሻሉ በመምጣታቸው የሚሞቱ ሰዎች ቁጥር ቀንሷል ብለዋል። ሆኖም በኢኮኖሚ ላይ የሚደርሰው ውድመት በፍጥነት እያደገ ከመሄዱ በላይ ከዚህ በኋላም የበለጠ እንደሚጨምር አክለው ተናግረዋል። በአየር ንብረት ለውጥ ምክንያት ወደፊት እጅግ ብዙ ከባባድ የአየር ጸባዮችን እናያለን። ይሄ በአየር ንብረት ላይ የሚታየው አሉታዊ ለውጥ ለአስርተ ዓመታት መቀጠሉ የማይቀር ነው። ይህን ለማሻሻል የምናደርገው ጥረት ከተሳካ ይህንን መጥፎ የአየር ጸባይ ማስቆም የምንችለው በ2060 ዎቹ ውስጥ ነው። የበለጠ እድለኛ ከሆንን ደግሞ የከባቢ አየር ሙቀት በ1.5 ዲግሪ ላይ እንዲቆም ማድረግ እንችላለን። የመንግስታቱ ድርጅት ሪፖርት እንደሚያሳየው ዘጠና ከመቶ የሚሆኑት ሞቶች የሚከሰቱት በታዳጊ ሀገሮች ላይ ሲሆን ከ60 ከመቶ በላይ የሚሆነው የኢኮኖሚ ውድመት የሚደርሰው ደግሞ በባለጸጋ ሀገራት ውስጥ ነው። በዓለማችን ላይ በአየር ሁኔታ ምክንያት ከሚደርሱ አደጋዎች ውስጥ እጅግ ገዳይ የሆኑት ድርቅ አውሎ ንፋስ፣ ጎርፍና በከፍተኛ ሁኔታ እየጨመረ የመጣው የሙቀት ሀሩር መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር ከ1970 ወዲህ ከተከሰቱ አደጋዎች ውስጥ ከፍተኛ ወጪ ያስወጡት አምስት አደጋዎች በዩናይትድ ስቴትስ የተከሰቱ ሲሆን ከነዚህ እጅግ የከፋው በ2005 ካትሪና የተሰኘው አውሎ ንፋስ በኒው ኦርሊንስ ግዛት ሉዚያና ከተማ ላይ ያስከተለው ከ163 ቢሊዮን ዶላር በላይ የሚገመት የኢኮኖሚ ውድመት ነው። ይህ በእንዲህ እንዳለ የመንግስታቱ ድርጅት የአደጋ ስጋት ቅነሳ ልዩ ተወካይ ማሚ ሚዙቶሪ የተቀናጀ የቅድመ ማስጠንቀቂያና መከላከያ ስርዓቶች በርካታ ሕይወት እያዳነ መሆኑን አስታውሰዋል። እንደ ምሳሌም በአሁኑ ሰዓት ዩናይትድ ስቴትስ ሉዚያና ከተማ ላይ አደጋ እያደረሰ ያለውንና አይዳ የሚል ስያሜ የተሰጠውን አውሎ ነፋስ ጠቅሰው ቀደም ሲል የነበረው ካትሪና አውሎ ንፋስ ከ1800 በላይ ሕይወት ሲያጠፋ በአይዳ አውሎ ንፋስ ግን ሕይወታቸውን ያጡ በእጅ የሚቆጠሩ መሆናቸውን ገልጸዋል። በዚህኛው ላይ ልዩነት ያመጣው ከተማዋ አዳዲስ አውሎ ንፋስና ማዕበል የሚያስከትሉትን ጉዳት መቀነስ የሚያስችል ስርዓት መገንባቷ ነው። ጎርፍን መቋቋም የሚችሉ ግድግዳዎችን፣ በሮችን፣ ግንቦችን ለመገንባት አስራ አራት ነጥብ አምስት ቢሊዮን የአሜሪካ ዶ ዶላር በማውጣት ይህንን በምት አመት አንድ የሚከሰት አውሎ ነፋስን ለመቋቋም ችላለች። የተባበሩት መንግስታት ድርጅት ባለፈው አመት በተፈጥሮ አደጋ ምክንያት 31 ሚሊዮን ህዝብ ከመኖሪያው መፈናቀሉን ያስታወቀ ሲሆን አሃዙ በግጭት ምክንያት ከተፈናቀሉ ሰዎች ቁጥር እየበለጠ እንደሚሄድም አስገንዝቧል። የድርጅቱ የአየር ትንበያ ባለሙያዎችም ሀገራት የሰዎችን ህይወት ለማዳንና በተፈጥሮ አደጋዎች ምክንያት የሚደርሰውን ጉዳት ለመቀነስ የአደጋ መከላከል አቅማቸውን እንዲያጠናክሩ ምክራቸውን ለግሰዋል። በሊሳ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ዝግጅቶቻችንን አጠናቀን ልንሰናበታችሁ ከአንድ ደቂቃ ያነሰ ጊዜ ቀርቶናል። በዝግጅቶቻችን ላይ አስተያየትና ጥቆማ ሲኖራችሁ በ2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ ተከተሉን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የስርጭት መሐንዲሱ ሲድራ ፍራንክ ፍራንክሊን ነው። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ደግሞ ሳስተናግዳችሁ ያመሸው ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው የአርብ ምሽት ዝግጅታችን እንገናኛለን። ሰላም፣ በደህና ደሩ።